በኢትዮጵያ እንደሚጨምር ከሚጠበቀው የአስቸኳይ እርዳታ ፈላጊዎች ቁጥር አንጻር ዩናይትድ ስቴትስም ሆነች ሌሎች አጋሮች ምላሽ ለመስጠት ዝግጁ መሆናቸውን የዩናይትድ ስቴትሱ አምባሳደር ፓትሪሻ ሀስላክ አስታወቁ። ዛሬ ከአሜሪካ ድምጽ ጋር ባደረጉ ቃለ ምልልስ በኢትዮጵያ ዩናይት ስቴትስ አምባሳደር ፓትሪሻ ሀስላክ እየተጠናቀቀ ባለው የአውሮፓውያን 2015 ዓ ምት የ128 ሚሊዮን ዶላር አገራቸው ድጋፍ ማድረጓን አስታውቀዋል። ለኢትዮጵያ የሴፍቲ ኔት ፕሮግራምም አገራቸው በየአመቱ አንድ መቶ ሚሊዮን ዶላር እየሰጠች መሆኑን ነው ያስታወሱት። አምባሳደሯን በአዲስ አበባ የዩናይት ስቴትስ ኤምባሲ ያነጋገረው ዘጋቢያችን እስክንድር ፍሬው ተከታዩን አስተላልፈዋል። የበልግ ዝናብ መጥፋት ከክረምቱ የኤልኒኖ ክስተት ጋር ተዳምሮ የተለያዩ የኢትዮጵያ አካባቢዎችን ለድርቅ አጋልጧል። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥርም 8.2 ሚሊዮን ደርሷል። ለድርቅ አደጋ ለተጋለጡት ዜጎች ድጋፍ እያደረጉ ከሚገኙ ዓለም አቀፍ አጋሮች ዋነኛዋ ዩናይትድ ስቴትስም ከተለዋዋጭ ሁኔታዎች ጋር በመራመድ አስቸኳይ ድጋፍ እያደረገች መሆኑን ትገልጻለች። ዛሬ በአዲስ አበባው ኤምባሲ ያነጋገርኳቸው በኢትዮጵያ የሀገሪቱ አምባሳደር ፓትሪሺያ ሀስላክ ይህንኑ አብራርተዋል። የዩናይትድ ስቴትስ መንግስት፣ በ2015 በዚህ ዓመት ማለት ነው፣ ለኢትዮጵያውያን የ128 ሚሊዮን ዶላር የአስቸኳይ ጊዜ ድጋፍ እያደረገ ነው። ይህ ደግሞ የተከለሰው የሰብአዊ ድጋፍ ሰነድ ባለፈው ነሐሴ ይፋ ከመሆኑ በፊት የተደረገውን የ42.7 ሚሊዮን ዶላር እንደዚሁም ከኢትዮጵያ መንግስት ለቀረበው አዲስ ጥያቄ ምላሽ ለመስጠት የተደረገውን 85.7 ሚሊዮን ዶላር ይጨምራል። ሀገራቸው በአሁኑ ጊዜ ለ3.9 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እያደረገች መሆኑን አምባሳደሩ አስታውሰዋል። ቁጥሩ እዚህ የደረሰው ከጥር 2015 ጀምሮ በ2.4 ሚሊዮን በማደግ እንደሆነም ተናግረዋል። ዩናይትድ ስቴትስ በየአመቱ 100 ሚሊዮን ዶላር ለኢትዮጵያ የሴፍቲኔት ፕሮግራም እየሰጠች እንደሆነም ገልጸዋል። ሰሞኑን በኢትዮጵያ ጉብኝት ያደረጉት የተባበሩት መንግስታት ድርጅት የሰብአዊ እርዳታ ምክትል አስተባባሪ ኪዩንግ ዋካንግ አለም አቀፉ ድጋፍ መጨመሩ አስፈላጊ እንደሆነ ግንዛቤ መያዛቸው ተገልጿል። ይህንን ሀሳብ እንደሚጋሩ የገለጹት አሜሪካዊቷ አምባሳደርም ድጋፉ ይጨምር ዘንድ መንግስት ይፋ የሚያደርገውን የእርዳታ ፈላጊዎች ቁጥር የሚያሳይ የተከለሰ ሰነድ እንደሚጠብቁ አስረድተዋል። ኤችአርዲ የሚባለው የሰብአዊ እርዳታ ሰነድ የፊታችን ታህሳስ በኢትዮጵያ መንግስት ይፋ ሲደረግ የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ዜጎች ቁጥር መጨመሩን እንደሚያንጸባርቅ እንጠብቃለን። በመሆኑም ለዚህ ምላሽ መስጠት አለብን። እርሳቸው ማለትም የተባበሩት መንግስታት ድርጅት የአስቸኳይ ጊዜ ድጋፍ አስተባባሪ የተናገሩት ስለዚሁ ነው። እኔም እየተናገርኩ ያለሁት ስለዚሁ ነው። እርዳታ የሚያስፈልጋቸው ሰዎች ቁጥር ስንት እንደሚደርስ ትክክለኛ ቁጥሩን ልነግርህ አልችልም። ምክንያቱም መንግስት ገና ይፋ አላደረገውም። ያኔ ይፋ ሲያደርጉ ምላሽ እንሰጣለን። ነገር ግን ካለው የድርቅ ሁኔታ አንጻር የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር እንደሚጨምር እንጠብቃለን። በታኅሣሥ ወር ይፋ በሚደረገው ሰነድ የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር 15 ሚሊዮን ሊደርስ እንደሚችል የሚጠቁሙ አንዳንድ ሪፖርቶች እየወጡ ነው። ቁጥሩን በተመለከተ የመንግስትን ሰነድ መጠበቅ እንደሚመርጡ የገለጹት አምባሳደሯ ድጋፍ ማድረጋቸውን እንደሚቀጥሉ ግን አመልክተዋል። በተለያዩ የዓለም አካባቢዎች እርዳታ የሚያስፈልጋቸው ሰዎች ቁጥር ቢጨምርም ለኢትዮጵያ ላለው ሁኔታ ምላሽ ለመስጠት አገራቸውም ሆነች ሌሎች አጋሮች ዝግጁ መሆናቸውን ነው የተናገሩት። ለዚህ መሳካት ግን የኢትዮጵያ መንግስት የእርዳታ ፈላጊዎቹን ቁጥር በጊዜ ማሳወቁ ጠቃሚ እንደሆነ ተናግረዋል። እኛ የዩናይትድ ስቴትስ መንግስት፣ ሌሎች ጋሾች እና የተባበሩት መንግስታት ድርጅት እነዚህን ፍላጎቶች ለማሟላት ዝግጁ ነን። በዓለም የተለያዩ አካባቢዎች ድጋፍ የሚፈልጉ ሰዎች ለመጠቆም እፈልጋለሁ። ስለዚህ የተከለሰውን የእርዳታ ፈላጊዎች ቁጥር የሚያሳይ ሰነድ በጊዜ ይፋ ማድረግ እጅግ አስፈላጊ ነው። ስደተኞች ባሉባቸው የዓለም አካባቢዎች ፍላጎቶች አሉ። በደቡብ ሱዳንም የእርዳታ ፍላጎት አለ። ስለዚህም ለፍላጎቶቹ በጊዜ ምላሽ መስጠት፣ ጥያቄዎቹ በጊዜ ይፋ መደረጋቸውን ይጠይቃል። ሁላችንም ምላሽ እንድንሰጥ ምክንያቱም ቀደም ሲል እንደገለጽኩት ገንዘቡን ለማግኘትና ምግቡን ሀገር ውስጥ ለማስገባት ረዘም ያለ ጊዜ ይጠይቃልና። በኢትዮጵያና በሌሎችም የአፍሪካ ቀንድ ሀገራት የተከሰተው ድርቅ እጅግ አስከፊ መሆኑን ያስታወሱት አምባሳደሯ ምላሽ ከመስጠት አንጻር ከመንግስት ጋር እያደረጉ ስላሉት ቅንጅትም አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ